The Voice of America. የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ባደረጉት ንግግር የኤርትራ መንግስት የአካባቢውን ሰላም በማደፍረስ ቀጥሏል ብለዋል። ጠቅላይ ሚኒስትሩ በሳምንቱ ማብቂያ ጅቡቲን በጎበኙበት ወቅት የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌም በኤርትራ ላይ ተመሳሳይ ክስ አሰምተዋል። የኤርትራ መንግስት ኢትዮጵያ ጦሯን ከተወሰነልኝ ክልል ታስወጣ እያለ ነው። ለተጨማሪው ዝርዝር ሰሎሞን አባተ ተከታዩን አሰናድቷል። በአፍሪቃ ህብረት የኤርትራ ቋሚ ተጠሪ አምባሳደር አርአያ ደስታ ሰሞኑን ለህብረቱ የወቅቱ ሊቀመንበር ሮበርት ሙጋቤ ደብዳቤ ጽፈው ነበር ብጠቅላል ክንሪኦ ከለና እዚ ናይ ደብ ጉዳይ ካብዚ ውዳእ ሸውዓተ ዓመት ሓሊፍዎሎ ማለት እዩ ብሕግን ብቴክኒካዊ ኣምባሳደር ኣርኣያ ደስታ የደብዳቤያቸውን ይዘት አስመልክቶ ለቪኦኤ በሰጡት ማብራሪያ በኢትዮጵያና በኤርትራ መካከል ያለው የድንበር ጉዳይ በህግም ሆነ በቴክኒክ ውሳኔ ካገኘና ከተጠናቀቀ ሰባት ዓመታት ማለፋቸውን አስታውሰው የኢትዮጵያ ጦር ከኤርትራ ግዛት እንዲወጣና መሬቱ እንዲመለስላቸው ግፊት እንዲደረግ የሚጠይቅ መሆኑን ገልጸዋል። ይህንኑ ጉዳይ አስመልክቶ ያነጋገርኳቸው በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግብር ማስመሮምም ተመሳሳይ ጥያቄ አቅርበዋል። የኢትዮጵያ ህዝብ ይሁን የኤርትራ ህዝብ ይሁን የአካባቢው ህዝብ በሙሉ ሰላም ያስፈልገዋል። ከሰላም የሚገኘው ጥቅም ይበዛል ከጦርነት ከሚመጣው ጥቅም። የሆነ ያልሆነ ክስን እያመጣህ ለፕሮፓጋንዳና ለዲፕሎማቲክ ኮንሰምሽን ብታደርገው ወሬ ትርፉ ወሬ ሆኖ ነው የሚቀረው። ነት ለህዝባችንና ለህዝቡ ለአካባቢው ሁሉ ለኢትዮጵያና ለኤርትራ ህዝብ እንስራ እንስራና እኔ የኢትዮጵያን ባለስልጣኖች የምለው መሬቱን የእናንተ አይደለም ለእኔ የተሰጠኝን መሬቴን ንብረቴን ልቀቁልኝ ብቻ ነው ጥያቄ። አጠር ባለ መልኩ በዚህ የኤርትራውያኑ ከግዛታችን ውጡ ጥያቄ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ መልስ ሰጥተዋል። ይሄ አዲስ አቋም አይደለም፣ የቆየ አቋም ነው። በኢትዮጵያ በኩል የድንበር ኮሚሽኑ ቀደም ሲል ሄግ የሰጠውን ፍርድ ተቀብለን ነበር ድንበሩን ለማካለል በዓለም አቀፍ በተለመደው ዘይቤ መሰረት ቁጭ ብለን እንነጋገርና እንከልለው ብለን አቋማችንን ከገለጽን ዓመታት አልፏል። ይህንን የኤርትራ መንግስት አልተቀበለውም። ይህን ባልተቀበለበት የድንበር ማካለኑን የእኛን ስምምነት ባላከበረበት ስለ ጦር መውጣት የሚወራ የለም። የትኛው አካባቢ ነው የኢትዮጵያ ጦር የሚወጣ መቼ ተከለለና ድንበሩ? ይሄ ነው እንግዲህ መነሳት ያለበት ይህንን ነው እኛ እያራምን ያለ ነው አሁንም በእኛ በኩል ያለው ጥሪ ቁጭ ብለን በሰለጠነ መንገድ ተነጋግረን ልዩነታችንን እንፍታ። የድንበር ማካለል ብቻም ሳይሆን ከዛም በላይ ሁለቱ ሕዝቦች ታሪካዊ ግንኙነት አላቸው። ሕዝብ ለሕዝብ ግንኙነት አላቸው። ብዙ አብረው የሚጠቀሙት ነገር ይኖራል እና ይሄንን ሁለቱም ሕዝቦች ፍላጎት በሚያንጸባርቅና በሚጠብቅ መልኩ ቁጭ ብለን እንደራደር፣ ከድንበርም በላይ ባሉት በሌሎች የጋራ ሕዝቦቻችን ጉዳይ እንዋያይ የሚል አቋም ነው። የኢትዮጵያን ለማካለል ጉዳይ ተቀምጠን እንነጋገር፣ ግብዣ ሳትወጡ አንቀመጥም በሚል አቋም ሳትቀበል የቆየችው የኤርትራ የአፍሪካ ህብረቱ ተጠሪ አምባሳደር አርአያ ደስታ ቀድሞ ከቪኦኤ ቀርቦላቸው ለነበረ ጥያቄ ማብራሪያ ሲሰጡ እንዲህ ብለዋል። ማንዴት ዴሊሚቴሽንን ዴማርኬሽንን ሲ ምክልቲ ጉዳይ ኢቢሲ ማንዴትድ ከም ዝኾነ እዩ ድንበር የማካለልና ወሰኖቹን በመሬት ላይ የማስቀመጥ ጉዳይ በፈረምነው ስምምነት መሰረት የኢትዮ ኤርትራ የድንበር ኮሚሽን ኃላፊነት ወይም ስራ ነው የሚሉት አምባሳደር አርአያ ደስታ ወሰኑ የሚካለለው በታወቁ የተፈጥሮ የቦታ መገኛ ጠቋሚ አመላካቾች ወይም ኮኦርዲኔትስ መሆኑንና ይህም በመገኛ ስፍራ ጠቋሚ መሳሪያ ወይም ጂፒኤስ የተሰራ መሆኑን እንዲህ አይነቱ ስራ ደግሞ አስተማማኝና ወደፊትም ወደ ፍርድ ቤት የማይወስድና የማያጨቃጭቅ መሆኑን ቀደም ሲል በኢራቅና በኩዌት መካከል ያለውን ድንበር ለማካለል ጉዳይ ተግባር ላይ የዋለ እንደነበረ ጠቁመዋል። ይህ በእንዲህ እንዳለ ግን በኢትዮጵያና በኤርትራ መካከል ጸብ ከተጫረበት ግንቦት 1990 ዓመተ ምህረት አንስቶ ላለፉት አስራ አምስት ዓመታት ሲያዋጋ ሲያጨቃጭቅና ሲያፋጥጥ የኖረው ይህ የድንበር ጉዳይ መፍትሄ ሳያገኝ ኤርትራ በሶማሊያና በጅቡቲ ጉዳይ ከቀረቡባት ክሶች ጋር ተያይዞ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ቀደም ሲል ጥሎባት የነበረውን ማዕቀብ እስከፊታችን ህዳር 22 2008 ዓመተ ምህረት እንዲራዘም ባለፈው ጥቅምት ወስኗል። ይህንን ውሳኔ አንስተው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማቸው በተናገሩበት ወቅት የኤርትራን ባለስልጣናት የጠባይ ለውጥ እንዳላሳዩ ይጠቁማል ብለው ነበር። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ፣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው። ለዚህ የጠቅላይ ሚኒስትሩ አባባል በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለቪኦኤ በሰጡት ማብራሪያ እንዲህ ይላሉ። ይሄ የኢትዮጵያን ሕዝብ ለማደናገር የሚደረግ ጉዳይ ነው። ባህሪ ለውጥ ያላደረገ ማን ነው? የሰውን መሬት የያዘ ሰው ነው። እኛ የያዝነው መሬት የለም፣ የማንንም መሬት የሰውን መሬት የያዙ የኤርትራን መሬት የያዙ ጠቅላይ ሚኒስትሩ ያውቁታል። ሁለታችንም ፍርድ ቤት ሄደን ሁልጊዜ የድንበር ጉዳይ በሁለት መንገድ ነው የትም ሀገር የትም ቦታ የሚፈታው። አንዱ በውይይት ነው በውይይት ወይም ዲፕሎማት ይሉታል። ይሄ ካልሰራ በፍርድ ቤት ነው በሁለታችን መካከል አልሰራም። በውይይት ሊደረግ በዲፕሎማሲ በፊት ላይ፣ ከዛ እንደውም ጦርነት ሄድን፣ ከዛ አርቢትሬሽን የሚባል ሁለተኛው ፍርድ ቤት ሄደን ግልግል የመጨረሻ እና ወሳኝ ተብሎ እዛ ላይ በተደረገው የኤርትራን መሬት ይዘዋል አሁን እና ጠቅላይ ሚኒስትሩ የሞራልም ይሁን የሕግ እንትን የሚላቸው እንደዚህ አይነት ኤርትራ ሊከሱ አካባቢውን የሚያሸብረው የኢትዮጵያ መንግስት፣ ነው የሚል አስተያየት ነው ያለን። ሌላው አምባሳደር ግርማ፣ ጠቅላይ ሚኒስትሩ ያነሱት ላስደምጥዎት፣ ያሉትን አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። ጥረታቸውን መቀጠል መብታቸው ነው፣ ግን የሚያሰማው ዓለም እንደሱ ነው ማለት። የሀቅ ብትር ትቀጥናለች እንጂ አትሸበርም ይላል የትግርኛ ምሳሌ አለ። ስለዚህ ጠቅላይ ሚኒስትሩ እንደሱ እናረጋለን ማለታቸው ራሱ የሚያሳየው ዳይቨርዥነሪ ታክቲክ ያኛውን በኤርትራን ያዳክምልኛል ብለው። እንደውም ያወጡት ዶኩሜንት አለ ለአምባሳደሮቻቸው በሙሉ የተላከ በሚስትር የወጣ ዶኩሜንት፣ አሁን እንደ ዊኪሊክ በየትም ተዘርግቶ ሁላችንም አንበበነዋል። እና አይገርመኝም እንደሱ ማለታቸው። ጠቅላይ ሚኒስትር አምባሳደር የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር እንደተባለው ከዚህ አይነቱ ዓለም አቀፍ ጥረትና ከማዕቀብም አለፍ ያለ መልእክት ይዟል በውስጡና ላስደምጦት ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጥን። ይሄንንስ እንዴት ነው የሚገነዘቡት አምባሳደር? እኛ ይሄ ሁልጊዜ ከዛሬ ጀምሮ ሳይሆን ሁልጊዜ ኤርትራን ምክንያት፣ ኤርትራ የሆነ ነገር ኤርትራን ኤርትራን ምክንያት ማድረግ የተጀመረ ነገር ሆኖ ስለሆነ እንደውም ለዚህ አይነት ንግግር መልስ መስጠት ተሰናልኛ ምክንያቱም ርኩክም ቢመጣ ኤርትራ ነች ያደረገችው የሚባል አይነት ከዛ ጆክ ሆኗል። አሁን የሆነ ነገር ኢትዮጵያ ውስጥ በሚ የኢትዮጵያን ሂደት የኢትዮጵያ ሕዝብ ያውቀዋል፣ የኢትዮጵያ ሕዝብ ራሱ ይችለዋል የሚል እምነት ነው ያለን እኛ የሚያገባንም ጉዳይ አይደለም። ተመጣጣኝ ምላሽ ማለትን እንዴት ነው የኤርትራ መንግስት የሚገነዘበው? ይሄ እኮ ያስከስሳቸዋል በዓለም ህግ እንደሱ፣ አንድ መንግስት ተነስቶ አይፎክርም። ግን እኔ ዋጋ ሰጥቼ ይሄንን መልስ የምሰጥበት ጉዳይ አይደለም። እንግዲህ በአንድ በኩል ካልተቀመጥን የሚመጣ ነገር የለም። በሌላ በኩል ደግሞ የለም፣ ካልወጣችሁ አንቀመጥም እንዲህ አፋጦ ባለበትና እንደ አፍሪካ ህብረት አይነቶቹንም ጣልቃ ገብነት እየጠየቀ ባለበት ሁኔታ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ማብቂያ አንድ የኢትዮጵያ መሪ ጅቡቲ በጅቡቲ ይፋ ጉብኝት ሲያደርግ የመጀመሪያቸው የሆነውን መንግስታዊ ጉብኝት ባደረጉ ጊዜ የጅቡቲው ፕሬዚደንት ኢስማኤል ኦማር ጉሌ ከኢትዮጵያ ጎን እንደሚቆሙ አጠንክረው ተናግረዋል። እንዲያውም ኤርትራን አሁንም በሰፈሩ በጥባጭነት እንደቀጠለች ነው ሲሉ ወንጅለዋል። ሁለቱ ሀገሮች ከመጣኔ ሀብት ትስስርና ውህደት ሀሳብ በተጨማሪ የጋራ ድንበሮቻቸውን በጋራ ለመጠበቅ ወደሚያስችል የጦር ስምምነት የሚወስድ ሀሳብም ቀርቧል። ለመሆኑ ይህ ሁኔታ ለኤርትራ የሚደቅ ነው ስጋት አለ? አምባሳደር ግርማ፣ የትኛውም አገር ስምምነቶች የሄድክ እንደሆነ በኢኮኖሚ፣ በትራንስፖርት፣ በምናምን፣ በአየር፣ በወታደር፣ በጸጥታ የሚባላለው ሁሉ ሁሉን አንቀጾች ነው የሚያጠቃልለው ስለዚህ እሰየው ነው ነው የምለው። እኛ ስለዚህ እስከዚህ የምንፈራውና ወይም የምንሰጋበት ጉዳይ አይደለም። ከአምባሳደር ግርማ አስመሮም ጋር የተደረገውን ቃለ ምልልስ ሙሉ ቃል ዌብሳይታችን ላይ ማግኘት ይቻላል። በተጨማሪም በመጪ ቀናት ስርጭቶቻችን ይዘንላችሁ እንመለሳለን። ይህ መፋጠጥ እንደሚታየው የማይረግብና መጨረሻው የማይታይ ቢመስልም ሁለቱም ወገኖች ግን የሁለቱን ሀገሮች ህዝቦች ወንድማማችነትና እህትማማችነት ደጋግመው ሲናገሩ፣ ለአካባቢውና ለህዝቦቻቸው ከሰላምና ከመተጋገዝ የተሻለ መፍትሄና አማራጭ እንደሌለም ሲወተውቱ ይሰማሉ። ለጊዜው ይህ ምኞት ለሁለቱም ወገኖች ከምኞትነት አላለፍም እንጂ። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን